አውስትራሊያ ውስጥ በአካልም ይሁን በኦንላይን ያለ ፈቃደኝነት የሚፈጸም ወሲባዊ ድርጊት የወንጀል ተግባር ነው። በተወሰኑ የአስተዳደር አካባቢዎች በወሲባዊ ጥቃት ወይም አስገድዶ ወሲብ በመፈጸም ተጠርጣሪ ወንጀል ፈጻሚዎች ወሲብ ከመፈጸማቸው በፊት ይሁንታን ስለማግኘታቸው ፍርድ ቤት ቀርበው ማረጋገጥን ግድ ይሰኛሉ። ወሲባዊ ግንኙነትን የፈጸሙት በይሁንታ ስለመሆኑ እንደምን ማረጋገጥ ይችላሉ። እንደ አውስትሬልያ ብሔራዊ የቤት ውስጥ የቤተሰብና ወሲባዊ ጥቃት የምክር አገልግሎት 1800 ሪስፔክት የእርዳታ መስመር በመባል በሚታወቀው የወሲባዊ ጥቃት ትርጓሜ የሚገለጠው ፍርሃት እንዲያድርቦት ወይም ምቾት እንዳይሰማዎት የሚያደርግ ማናቸውም የወሲባዊ ፍጸማ አይነት ተደርጎ ነው። ወሲባዊ አመጽ ወሲባዊ ጥቃት፣ መስመር ያለፈ ወሲባዊ ፍጸማ፣ አስገድዶ ወሲብ መፈጸምንና ወሲባዊ ትንኮሳን ያካትታል። አመፅ የሚለው ቃል በአንድ ግለሰብ ላይ በኦንላይን አማካኝነት አካላዊ ባልሆነ ወይም አካላዊ ጥቃትን ስሜታዊና ስነ ልቦናዊ ጉዳትን በአንድ ግለሰብ ላይ መድረስን የሚገልጽ ነው። የአውስትሬልያ ስታሲክስ ቢሮ አሃዞችን እንደሚያመለክቱት አውስትሬልያ ውስጥ ከአምስት አንዲት ሴት ከ15 ዓመት ዕድሜዋ አንስቶ ወሲባዊ ዓመፅ የገጠማት ናት። ወሲባዊ ጥቃት ያለ ይሁንታ የሚፈጸም ግብረ አካላዊ ንክኪ ነው። የቪክቶሪያ ፖሊስ ገዲብ አምሳለቃ ሞኒክ ኬሊ ይህንኑ ሲያስረዱ ያለ እርስዎ ነጻ ስምምነት ይሁንታውን ሳይቸሩ ከየትኛውም አካላዊ ክፍሎ ጋር ንክኪ መፈጸም ነው። ሁሌም የግድ አካላዊ ንክኪ መሆን የለበትም። በአንድ ግለሰብ ላይ በተለያዩ መንገዶች የሚፈጸሙ የተለያዩ ወሲባዊ ጥቃቶች አሉ። በልዩ የመቀራረብ ስሜት የተነሱ ምስሎችን ያለ ይሁንታ ለሌሎች ማጋራትን የመሰለ ይላሉ። በአንዳንድ ሁኔታዎች አላስፈላጊ የሆኑ ዝርዝር በአጭር የእጅ ስልክ ወሲባዊ ጽሑፍ በመሰለ የሚከወን ታሪክ ነገራ በሕግ ዘንድ ለወሲባዊ ጥቃት ትርጓሜ ብቁ ይሆናል። ወሲባዊ አመፅና ሕግ። ወሲባዊ አመፅ በብርቱ ወንጀልነት ይወሰዳል። በቅርብ ዓመታት ውስጥ የተወሰኑ የአውስትሬልያ አስተዳደር አካባቢዎች ወሲባዊ ጥቃት ፈጻሚዎች ወሲብ ከመፈጸማቸው በፊት ይሁንታ ስለማግኘታቸው ፍርድ ቤት ቀርበው እንዲያረጋግጡ ግድ የሚያሰኝ የድንጋጌ ለውጥ አካሂደዋል። የምርመራ ጋዜጠኛ ሂል አስኪንግ ፎሪት በሚል ርዕስ በባለ ሦስት ክፍል ዘጋቢ ፊልሟ ወሲባዊ ይሁንታን ዳሳለች። እያንዳንዱ ግለሰብ ወሲባዊ ግንኙነትን አስመልክቶ ስለሚሰማው ጥሩና መጥፎ ስሜት እርግጠኛ መሆን እንዳለበት ተናግራለች። አንዴ የቱ ጋ እንደቆሙና ወሰኖቹን ካወቁ በኋላ ስለ ፍቅረኛው ስሜት ይጠይቁ። የወሲብ ግንኙነት ያላቸው ግለሰቦች በእያንዳንዱ እንቅስቃሴያቸው እሺና እምቢ ማለትን መልመድ አለባቸው። ሄል የማመቻቸት ጉዳይ ነው፣ ሁለታችንም የምንሻው ነገር ነው፣ ሁለታችንንም ሊያረካን የሚችል ነውን? ይሁንታን በማመቻቸት ረገድ ወደ ወሲባዊ መፈላለግ ሲያመሩ በሂደት ውስጥ ጥያቄዎችን መጠየቅ ቀላል ነው ብላለች። ወሲባዊ ይሁንታን ማረጋገጥ ማለት ወሲባዊ ግንኙነቱ በሚፈጸምበት ወቅት በስሜት የተመላ ሙሉ ፈቃድ መኖሩን ሊያረጋግጡ ይገባል ማለት ነው። በተወሰኑ አስተዳደሮች ወሲብ ሕጋዊነትን የተላበሰ እንዲሆን ወሲባዊ ይሁንታን አግኝቻለሁ በማለት ማሰብ ብቻውን በቂ መሆኑ ቀርቷል። ደጋግመው በነቃ መልኩ መጠየቅን ግድ ይሰኛሉ። ወሲባዊ ይሁንታን ማረጋገጥ ሌላኛው ሰው ለወሲባዊ እንቅስቃሴ ተስማምቷል ከሚል ግምት በላይ በጣም የላቀ ይሁንተኝነትን ያካትታል። ወሲባዊ ይሁንታ በቃልም ሆነ ያለ ቃል በነጻ ስሜት የተቸረ ስለ መሆኑና አለመሆኑን ልብ ማለት ይኖርቦታል። ምክንያቱም ይሁንታን በማንኛውም ጊዜ መንፈግ ይቻላልና። ፍቅረኛው በዝምታ ከተዋጠች ወይም አካላዊ ድንዛዜን ካሳየች የተቃውሞ ምልክት ሊሆን ይችላል። ሄል በተወሰኑ አካላዊ ቋንቋ ወይም አይሆንም ወይም አቁም ባለመባሉ ይሁንታን እንዳገኙ ማሰብ በቂ አይደለም። ፀጥ ብለው ወይም ሰውነታቸውን እምቢኝ ብሎ ይሆናል። በወሲባዊ ፍላጎት ወቅት ከሰው ጋር ሆነው ምንም ካላሉ ያ በሙሉ ስሜት የተሞላ ይሁንታ ነው ማለት አይደለም። እርግጠኛ አይደለሁም ካሉም ምን ሊሆን እንደሚችል እርግጠኛ አይደሉም ማለት ነው፣ እና ይህን ማድረግ ትፈልግ ያለሽ፣ የግድ ማድረግ የለብንም በማለት ሊያረጋግጡ ይገባል ብላለች። የአውስትሬልያ የሕግ ስርዓት እንዲሁ የትኛው ወሲባዊ ይሁንታ እንደማይቸር ግልጽ አድርጎ አስቀምጧል። ለምሳሌ ያህል በስካር ወይም በሆነ መንገድ ራስን በመሳት ወይም የአእምሮ ሚዛን ጉዳተኛ ምን እንደሚያደርጉ የማያውቁ ወይም መረዳት የማይችሉ ይሁንታን ለመቸር የማይችሉ ናቸው። ዕድሜያቸው ከ16 ዓመት በታች የሆኑ ልጆች ከሕግ አኳያ ይሁንታን ለመስጠት የሚችሉ አይደሉም ሲሉ የሕግ ባለሙያና ደራሲ ብራድሊ ይናገራሉ። ይሁንና አቶ ብራድሊ ተገዶ ወሲብ መፈጸምን በተመለከተ ሁነቱ በፍርሃት ወይም በጫና በመነጨ ሁኔታ ይሁንታን ስለመቸሩ የሕግ ስርዓቱ በተወሰነ መልኩ እንደምን ምላሽ እንደሚሰጥ የተወሰነ ችግር መኖሩን ያመላክታሉ። የአንድ ሰው ፈቃደኛነት ጫና፣ ኃይል ወይም ግዴታ አድሮበት እንደሆነ መለየቱ ግራጫማ አካባቢ ነው። በተለይም ከቤተሰብና የቤት ውስጥ አመፅ አኳያ እሾሃማ ጉዳይ ነው። ወሲባዊ ግዴታን አክሎ አንድ ግለሰብ በአስገዳጅ ቁጥጥር ስር ባለ ግንኙነት ውስጥ ያለ ከሆነ ምናልባትም ከተግባር አካባቢ ንቁ ይሁንታ ተሳታፊ ሊሆን ይችላል። ሌላ ከአደጋ የነጻ አማራጭ የሌላቸው መሆኑን በማመን ወይም የነጻ ፈቃደኝነት አቅማቸውን አጥተው ሊሆን ይችላል። እንዲያ ሲሆን ይሁንታ አልተቻረም ማለት ነው ብለዋል። የወሲባዊ ይሁንታ ትምህርት ከ2023 አንስቶ ወሲባዊ ፈቃድን መጠየቅ መስጠትና መከልከል በአውስትሬልያ ብሔራዊ ትምህርት ስርዓት ውስጥ ግዴታ ሆኗል። መመሪያው የመጣው ከዘመናዊ እሳቤ ጋር የተያዘ ወሲባዊ ገጽታና ወሲባዊ በደልን ቀድሞ ለመከላከል በቂ ትኩረት አልተደረገም ለሚለው ትችት ግብረ ምላሽ ከመስጠት አኳያ ነው። አዲሱ ስርዓተ ትምህርት በዕድሜ በተመጠነ መልኩ ይሁንታንና በመከባበር ላይ የተመሠረተ ግንኙነትን ለማስተማር ያለምና፣ አስገዳጅነትን፣ የኃይል ሚዛኖችን አለመጠበቅን የሚሸፍን ነው። እንዲሁም ባህላዊ የሆኑ የወንዶችና ሴቶች ስፍራን አካቶ የጅምላ ጾታ አተያዮችን አተኩሮ የሚቃኝ ነው። ሪቺ ሃርድኮር ከቤተሰብ ጋር በመስራትና በቅድመ ወሲባዊ ዓመፅ መከላከል ዙሪያ በማስተማርና በማንቃት የአመታት ልምድን ያካበተ ነው። ግልጽ ወሲባዊ ትምህርትንና የይሁንታ ፕሮግራሞችን በመላው አውስትራሊያና ኒውዚላንድ ያካሂዳል። ከባህላዊ ሀፍረትና አይንነገሬነት አኳያ ስለ ወሲብ በግልጽ ለመናገር አበረታች ባለመሆን ሴቶችን በወሲባዊ ኢላማነት የመመልከት ዓመፅን የተላበሰ በጣም ግልጽ የሆኑ የወሲብ ምስሎችንና እንቅስቃሴዎች በልጆች ዘንድ የመመልከት ተደራሽነት እየጨመረ በመምጣት በኩል ልዩነት እንዳለ ያምናል። አቶ ሃርድኮር ገነን ባህል በአብዛኛው ወሲባዊ ጥቃትንና ወሲባዊ የበላይነት ጾታዊ ተመጣጣኝነት በሌለው መንገድ ተቀባይነት እንዲኖረው እያደረገ ነው። ወንዶች ልጆችና አዋቂ ወንዶች በአብዛኛው በሴቶችና ልጃገረዶች ላይ የበላይነት አላቸው። ሴቶችና ልጃገረዶች የወንዶችን ወሲባዊ ግፊት እንዲቀበሉ ተቀርጸዋል። ስለ ወሲባዊ የተፈጥሮ አካል፣ ወሲባዊ ኤጀንሲ፣ የጋራ ወሲባዊ እርካታ እንዲሁም ወሲባዊ ጎጂነትን በማስወገድ ስለ ወሲብ መልካም ጎን በመነጋገር የተሻለ ተግባር መፈጸም ይኖርብናል ብለዋል። ምንም እንኳ ወሲባዊ ይሁንታ በንቢታ የሚሻር ቢሆንም በርካታ ትውልዶች በወሲባዊ መፈላለግ ሂደት ወቅት ወሲባዊ ይሁንታን መጠየቅን ሳይልምዱ አድገዋል። ይህም ማለት አያሌ ወሲባዊ ግንኙነቶች ይሁንታ ላይ መመስረት እንዳለበት ባለማወቅ ያለ ይሁንታ ተፈጽሟል። አቶ ሃርድኮር እስኪ፣ ለሁሉም የሚያሻያቸውን ቋንቋ ንስጥ፣ ከዚያም ይህንን ማኅበራዊ ውይይት ማድረጉን ልማዳዊ እናድርግ። በዚህ ረገድ በርካታ ጉዳቶችን እንከላለን ብዬ አስባለሁ በማለት አክሏል። አያይዞም ስለ አስገድዶ ወሲብ መፈጸም ስንናገር በአብዛኛው አንድ ቢላዋ የያዘ ሰው ከጥሻ ወጥቶ ሌላውን ሰው ጎትቶ በመውሰድ ይሁንና በአብዛኛው ወሲባዊ ዓመፅ የሚፈጸመው ሰለባ የሆነው በሚያውቀው ሰው ወይም በቀጠሮ የተገናኙ ወይም ሌላው ቀርቶ የቆየ ግንኙነት ባላቸው ፍቅረኞች ነው። እናም እንደምን ሰዎች ዓመፅ ያልተቀላቀለበት የጋራ እርካታ የሰፈነበት በይሁንታ የተመላ ወሲብን ስለመፈጸማቸው እርግጠኞች መሆን እንችላለን በማለት ጥያቄ አንስቷል። ጄስ ሂል በበኩሏ ተፈጥሯዊ ስሜትን በሚያሳድር መልኩ በወሲብ ዙሪያ ያለን ባህላዊ ሐፍረትን አቃንቶ በማነጽ ከመስመር የወጣውን በማረቅ ጾታዊ ተጠባቂ ወሲባዊ ተግባርን ሴታዊና ወንዳዊ ጥንታዊ እሳቤን በማዘመን ወሲባዊ ይሁንታን እንደምን መጠየቅ እንደሚገባ መማርን ታነሳለች። የራሳቸውን ስሜት በመቅረጽና ማግኘት ረገድ ማስተካከል የሚገባቸው አያሌ ሴቶችና ወንዶች አሉ ቀላል ተግባር አይደለም። ለዚህም ነው እሺ የማለትን ያህል እምቢ ማለትም አስፈላጊ የሚሆነው ትላለች። የስሜት የምታወክ ድጋፍ የሚያሻው ከሆነ 1800 ሪስፔክት ይደውሉ ወይም ላይፍ ላይን በ13 11 14 ወይም ቢዮንድ ብሉ ዘንድ በ1800 22 46 36 ደውለው ያነጋግሩ። ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር፣ ሁነቶችና ታሪኮች በኤስቢኤስ አማርኛ